ትኩረት በአፍሪካ የሰሜን አፍሪካዊቱ ሀገር ቱኒዚያ ባለፈው መስከረም ወር ፕሬዝዳንታዊ ምርጫ ካሄዳለች። በፕሬዝዳንታዊ ምርጫ ከዚህ ቀደም በፖለቲካው ብዙም የማይታወቁ ሁለት ተወዳዳሪዎች ለሁለተኛ ዙር ውድድር ያለፉ ሲሆን ምርጫውም በነገው ዕለት እንደሚካሄድ ይጠበቃል። የሕዝብ ተወካዮቹ ምርጫ የመጀመሪያ ደረጃ ውጤት ግን ባለፈው ሮብ ተገልጿል። በውጤቱም እንደ አውሮፓ አቆጣጠር 2014 አሸናፊ ሆኖ ከሌላ ፓርቲ ጋር በጥምረት ሀገሪቱን ሲመራ የነበረውና ለዘብተኛ እስላማዊ ፓርቲ ነው የሚባለው ኢናህዳ ፓርቲ ከ217 መቀመጫዎች 52ቱን ብቻ በማግኘት ትልቁ ፓርቲ ሆኗል። ይህ ቁጥር ግን መንግስት ለመመስረት በትንሹ ከሚያስፈልገው 109 መቀመጫ በእጅጉ ያነሰ በመሆኑ አሸናፊነቱን ወደ መንግስትነት ለመለወጥ የሌሎች ፓርቲዎች ድጋፍና ጥምረት በእጅጉ ያስፈልገዋል። በቱኒዚያ የመንግስት መዋቅር ፓርላማው የአገሪቱን የዕለት ተዕለት አስተዳደር የሚመራውን ጠቅላይ ሚኒስትር የሚመርጥ ሲሆን ፕሬዚዳንቱ ደግሞ የውጭ ጉዳይና የመከላከያ ኃላፊ ይሆናል። የአረቡ የጸደይ አብዮት መነሻ የሆነችው ቱኒዚያ የህዝባዊውን እንቅስቃሴ በማሳካት በአርአያነት የምትጠቀስ ብቸኛ አገር ናት ማለት ይቻላል። የቱኒዚያን አብዮት ተከትሎ ህዝባዊ አመፅ የተነሳባቸውን ሊቢያን፣ ግብፅን፣ የመንንና ሶሪያን ያስተዋለ ሁሉ ቱኒዚያን አስቸጋሪውን የአብዮትና የሽግግር ጊዜ በጥበብ ሊያልፉ የሚችሉ ፖለቲከኞች ያሉባት እድለኛ አገር በማለት ቢያወድሷት የሚበዛባት አይመስልም። የአራት የሲቪል ማኅበራት ጥምረት የነበረውና የቱኒዚያ ብሔራዊ የውይይት መድረክ ይባል የነበረው መንግሥታዊ ያልሆነ ድርጅት በዚያን ወቅት ፖለቲከኞችን በማቀራረብና በማደራደር አደገኛ ሁኔታ ላይ የነበረውን የቱኒዚያን ህዝባዊ እንቅስቃሴ በመታደጉ የ2015 ዓ ምትን የሰላም የኖቤል ሽልማት ለማሸነፍ መብቃቱ የሚታወስ ነው። ከዚያ ወዲህ ቱኒዚያ የዲሞክራሲ ግንባታ ሂደቱን በሽግግር ጊዜ በሚያጋጥሙ ችግሮች መሃልን ቢሆን ቀጥላ ከዚህ የደረሰችና እስካሁንም በአርአያነት እየተጠቀሰች ያለች ናት። ይሁን እንጂ ለውጡ የተነሳበትን ዓላማ በማሟላትና የህዝቡን ኑሮ በመለወጥና እንዲሁም የስርዓቱን ችግር በመቅረፍ በኩል ቱኒዚያ አሁንም ገና ብዙ እንደሚቀራት ነው የሚነገረው። በየጊዜው የሚወጡ ጥናቶች እንደሚገልጹት ከሆነ አብዛኛው ህዝብ በተለይ በነባሮቹ የፖለቲካ ፓርቲዎችና ተቋማት ላይ እምነት አጥቷል። በዘንድሮ ምርጫ አንድም ፓርቲ ከ20 ከመቶ በላይ ድምፅ ማግኘት አለመቻሉና በፕሬዝዳንታዊው ውድድርም ሁለት ከዚህ በፊት በፖለቲካው የማይታወቁ ተወዳዳሪዎች አሸናፊ የሆኑት በዚሁ ምክንያት ሳይሆን እንዳልቀረ ነው የሚነገረው። ለቱኒዚያ የለውጥ ሂደት ስኬት መሰናክል የሆኑት ውስጣዊ ምክንያቶች ብቻ ሳይሆኑ ውጫዊ ተጽዕኖዎችም እንደሆኑ ነው ባለሙያዎች የሚናገሩት። ትንሿ ቱኒዚያ ከትልቁና በበርካታ የጦር አበጋዞች ከሚናጠው ሊቢያ ጋር ጎረቤት በመሆኗ ጭምር ለበርካታ የሽብር ጥቃት ሰለባ እንደሆነችና በዚህም በተለይ የቱሪዝም ኢኮኖሚው ክፉኛ እንደተጎዳ ነው የሚታመነው። ከዚህም በቀር አዲስ የለውጥ ጎዳናን በሚከተሉ አገሮች ላይ የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ የመሳሰሉ የገንዘብ ተቋማት ለብድርና እርዳታ የሚያቀርቧቸው ቅድመ ሁኔታዎች አገሮቹን የሚያጋጥማቸውን መሠረታዊ ችግሮች ያገናዘቡ እንዳልሆኑና ይልቁንም ችግሮቹን እያባባሱ ሕዝቡ በለውጡና መንግስታቸው ላይ እምነት እንዲያጣ እያደረጉ ነው ሲሉ ብዙዎች ይወቅሳሉ። ሚስተር ኒኮላስ የተባሉ የቱኒዚያ መረብ ዳይሬክተር ይህንን ሀሳብ በተለይ ከቱኒዚያ አንጻር እያገናዘቡ እምነት አስተያየታቸውን እንዲህ በማለት ይገልጻሉ። ማይ ቪው ዘ ኢንተርናሽናል ኮሚኒቲ በእኔ እምነት አይኤምኤፍ፣ ዓለም ባንክና ሌሎች በአጋጣሚም ይሁን በሌላ ከችግር መውጫ ዘዴ ብለው የሚመርጡት ቀላሉን ነው። የቡና ወይንም የጋዝን ዋጋ እንዲጨምር ማድረግ ቀላል ነው። ትልቁ ነገር ግን በሴኩሪቲው፣ በነባሩ የማፍያ ቡድንና በአገሪቱ የኢኮኖሚ ልሂቅ በሶስት ማዕዘን ተወጥሮ የተያዘውን መሠረታዊውን የቱኒዚያን ችግር መፍታት ላይ ነው። እነዚህ ችግሮች ካልተፈቱና ሃምሳ ከመቶ በጥቁር ገበያ የወደቀው የቱኒዚያ ኢኮኖሚ ነፃ ካልወጣ ቱኒዚያ በመካከለኛም ሆነ በረጅም ጊዜ ራሷ ልትከላከልና ኢኮኖሚዋን ልታሻሽል ትቸገራለች። የዘንድሮ ምርጫ ሂደትና ውጤቱም ይህንን የሕዝቡን ስሜት ያንጸባረቀ እንደሆነ ነው የሚታመነው። ሕዝቡ በምርጫው በብዛት አለመሳተፉ ወይም ደግሞ አዳዲስ ፓርቲዎችንና ፖለቲከኞችን መምረጡ ከእስካሁኑ አካሄድ ለውጥ የሚሻ መሆኑን የሚያመላክት ነው። ጥያቄው ግን አሁን የተመረጡትና ያሸነፉትስ ህዝቡ በሚፈልገውና በሚመኘው ልክ ይሆንለታሉ ወይ የሚለው ነው። የምርጫ ውጤት የመንግስት ምስረታውን ሂደት ፈታኝ እንደሚያደርገው የሚጠበቅ ሲሆን የሚመሰረተው መንግስትም ከብዙ ሺህ ስራ ፈላጊዎች፣ ኑሮ ካስመረራቸው እጅግ ብዙ የሆኑ የከተማና ገጠር ነዋሪዎች፣ የኢኮኖሚ ማሻሻያውን ከሚቃወሙ ጠንካራ ሰራተኛ ማህበራት ከፍተኛ ቁጣና ተቃውሞ እንደሚጠብቀው ይገመታል። የቱኒዚያ ፖለቲከኞች ህዝባቸው በምርጫ ያስተላለፈውን መልእክት፣ በሰላማዊ ሰልፍ የጠየቃቸውን ጥያቄዎች በመስማት ቱኒዚያውያን በለውጡ እንዲጠቀሙና በፖለቲከኞቻቸውም እምነት እንዲኖራቸው ያደርጉ ይሆን በጊዜ የሚታይ ይሆናል። በሱዳን የተከሰተውን ህዝባዊ ተቃውሞ ተከትሎ የተቋቋመው አዲሱ የሱዳን መንግስት አሜሪካ ሱዳንን ሽብርን ከሚደግፉ አገሮች ዝርዝር ውስጥ እንድታስወጣት እየጠየቀ ነው። አሜሪካ እንደ አውሮፓ አቆጣጠር ከ979 ዓ ም ጀምሮ ዓለም አቀፍ ሽብርን ይደግፋሉ የምትላቸውን አገሮች በልዩ መዝገብ በማስቀመጥ ልዩ ጫናና ተጽዕኖ ስታደርግ መቆየቷ የሚታወቅ ሲሆን በአሁኑ ወቅት በዚሁ በሽብር ደጋፊ ሀገራት መዝገብ ላይ የሚገኙት ኢራን፣ ሰሜን ኮሪያና ሱዳን ብቻ ናቸው። ሱዳን እንደ አውሮፓ አቆጣጠር በ993 ዓ.ም ዓለም አቀፍ ሽብርተኝነትን ትደግፋለች አብራም ትሰራለች ተብላ በአሜሪካ ከተፈረጁት ዝርዝር ውስጥ ከተካተተች በኋላ ልዩ ልዩ ማዕቀቦች ተደርገውባታል። ብድርና እርዳታም ተከልክላ ቆይታለች። አዲሱ የሱዳን የለውጥ መንግስት ግን ሽብርተኝነትን ይደግፋል ተብሎ ይወነጀል የነበረው መንግስት በህዝባዊ ተቃውሞ ከስልጣን የተወገደ በመሆኑ የአገሩ ስም ከሽብርተኞች ዝርዝር ውስጥ እንዲወጣ በአንክሮ እየጠየቀ ነው። ሱዳኖች ዓለምን ባስደመመ መልኩ ለወራት በዘለቀው ሰላማዊ ተቃውሟቸው ከ30 ዓመታት በላይ በስልጣን ላይ የቆዩትን ሚስተር አልበሽርን ከስልጣን ማስወገዳቸው የሚታወስ ሲሆን ጠቅላይ ሚኒስትር አብዳል ሃምዶክ ባለፈው ወር መጨረሻ በኒውዮርክ በተባበሩት መንግስታት ጉባኤ ተገኝተው ባደረጉት ንግግር አለም አዲስቱን ሱዳን በአዲስ አይን እንዲያያትና የእርዳታና ትብብር እጁን እንዲዘረጋላትም ጠይቀዋል። በተለያዩ ደረጃዎች ከሚገኙ የአሜሪካ ባለሥልጣኖች ጋር እንደተወያዩ በመጥቀስም አገራቸው ስሟ ከሽብርተኞች አገሮች ዝርዝር ውስጥ የሚፋቅበት ጊዜ ሩቅ እንደማይሆን ሲገልጹ ስፖንሰሪንግ ቴሮሪዝም ሽብርተኞችን በሚደግፈው አገሮች ዝርዝር ጉዳይ ላይ ከአሜሪካ ባለስልጣኖች ጋር በሰፊ ተወያይተናል። በቅርቡ ሱዳን ከዝርዝሩ በምትወጣበት ሁኔታ ላይ ከስምምነት እንደርሳለን ብለን ተስፋ እናደርጋለን ብለዋል። ጠቅላይ ሚኒስትር ሀምዶክ የአዲስቷን ሱዳን ገጽታ ለጋዜጠኞች ሲያስረዱም ሰብአዊ መብትን መልካም አስተዳደርንና ዴሞክራሲን የምታቀነቅነው አዲሲቱ ሱዳን ለማንም ስጋት አትሆንም በማለት አሜሪካም ሆነች ዓለም አቀፉ ኅብረተሰብ የሚገባትን ሊነፍጓት እንደማይገባ አሳስበዋል። የሳውዲ አረቢያ መንግስትና ፈረንሳይን የመሳሰሉ ሌሎች መንግስታትም የሱዳን ስም ከእነዚህ ሀገሮች ዝርዝር የወጣ ዘንድ የበኩላቸውን ግፊት እንደሚያደርጉ ለሱዳን ባለሥልጣኖች ገልጸውላቸዋል። የአሜሪካ ባለሥልጣኖችም በሱዳን እየተካሄደ ላለው ለውጥ ድጋፍ እንዳላቸው በመጥቀስ የሱዳንን መንግሥት ጥያቄ አግባብነት እንደሚያምኑበት ሲናገሩ ተሰምተዋል። ይሁን እንጂ አንድን አገር ከዚህ ከአሜሪካ የሽብር ደጋፊ አገሮች ስም ዝርዝር ለማውጣት የምክር ቤቱን ይሁንታ የሚጠይቅና የስድስት ወር የክትትል ጊዜ የሚያስፈልግ በመሆኑ የአዲሱ የሱዳን መንግሥት ጥያቄ በቅርብ ቀን ላይመለስ ይችላል። ሆኖም ግን ሱዳን አሜሪካ ሽብርተኞች ብላ ከፈረጃቸው አገሮች ስም ዝርዝር ውስጥ በቅርቡ መውጣቷ የማይቀር እንደሆነ ነው የሚታመነው። ገበያው ንጉሴ ለዲ ደብልዩ ብራስልስ